የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የሁለት ከተሞች ፈተናና ምስቅልቅል ከቶስ ለምን ወደ የትስ የሚወስድ መንገድ ይሆን? ያልተመለሱ ጥያቄዎች አሁንም ያነጋግራሉ። በተጋፈጡት የሰንበት ዋዜማ ድንገት ቁዘማ ላይ የሰነበቱት የአዲስ አበባና የባህር ዳር ከተማ ብቻ አይደሉምና ካለፈው ሳምንት አሳዛኝ ድንገት ከመሰንበቻው ቁዘማ የተጋራው ድፍን አገርም መጠየቅ ነገን አሻግሮ ማየቱ ግን አልቀረም። በአገር ጉዳይ ማስታወሻችን አንዳንድ የመዋያ ነጥቦችን እናነሳሳለን። እናም ምጥን የሰንበት ወግ አንቺ አንቺ አንቺ ፍቅር አንቺ ፍቅር እ ወል፣ እኔ ጋሽማሙድን የማውቀውም የቀረብኩትም ያው በሙዚቃ ዘርፍ ነው እና በጣም በሚገርም ሁኔታ ከድሮ ጀምሮ ነው የማወራው በጣም ኦፕን ማይንድድ ሆኖ የሚሰራ ሰው የማውቀው ጋሽማሙድን ነው። ፕሮባብሊ ሙዚቀኞች እንዲያውም ሞር ክሎዝ ማይንድድ ልንሆን እንችላለን። ወን ከምስቱ ሚዚክ ወደኛ አገር ደግሞ ስንመጣ የምንወደውን አይነት ስታይል ይዘን ነው የምንቀረው። ጋሽማሙድ በብዙ ቦታ ሊሰራ ይቸወቃለው እንዲያውም አለ የምንለው ኢትዮጵያዊ አርቲስት በዓለም ደረጃ ኢትዮጵያን ረፕሬዘንት አድርጎ ለብዙ ዓመታት አሁንም ጭምር ቆሞ የሚሰራ ጋሽ ማሙድ መሙድ ሆኔ ማለት ነው። አንቺን የተሰኘውን ትኩስ የሬጌ ስልት ተከትሎ የሰማችሁት እውቁ ሙዚቀኛ ቶማስ ጎበና ነው። ለየት ባለው አዲስ የሬጌ ስልት ዙሪያ ለሚኖረን ምጥን ወግ ቆየት ብሎ ይመለሳል። ምን ነው የአገር ጉዳይ የተሰኘው ፕሮግራማችሁ ይበልጥ በሚያስፈልግበት ጊዜ ያቋረጣችሁ? ሲሉ አንድ አድማጫችን ያደረሱንን እና በእርግጥም ለጊዜው የሚስማማ መልእክት ያዘለ ደብዳቤ ቀንጨብ አድርገን እናሰማችኋለን። መምህርና ተማሪ ሆነን እንድንቀጥል ግን በድፍረት እንድንነጋገር፣ በድፍረት ውይይት እንድናደርግ ጥበብን የህይወቱ ተልእኮ አድርጎ እንደያዘው ማስተማርን በሱ የህይወቱ ተልእኮ አድርጎ የያዘው ምስሌ ህይወቱን ስታይ ቤቱን ስታይ ከምርት እና ከምርምር ከኪነ ጥበብ ውጪ ቤት ውስጥ ሌላ ህይወት እንደሌለ ትክረታለህ። ቤቱን በማየት ብቻ ከስነ ጽሑፍ ጋር በፍቅር የወደቀ ሰው ነበረ እና እሱ ላይ እንቅፋት የሚሆንበት ነገር ከመጣ እንትን አይነ ሊቶ ይገድዳል። በጣም የሚወዳቸው ጓደኞች ቤቱ መጥተው ምናምን የሚያወሩትን ጓደኞቹን ቤቱ ከገባ በኋላ ደበበ የለም በሉ ነው የሚላቸው። ለቤተሰቦች የቀደሙት በሚል ርስ የጀመር ነው ቅንብር አብይ ዓላማ በቱባ ቱባ ስራዎቻቸው የሚወደሱ ታላላቆቻችን የቀደሙትን ቀናት፣ ወራትና ዓመታት በረከቶች መቋደስ ፈተናዎቻችንን መለስ ብሎ መመርመርና በሚገበዩት ቁም ነገሮችም ለነገ የሚበጁ መልካም ሀሳቦችን መፍለቅ ማበረታታት ነውና አሁን በዚሁ መንፈስ የባለ ተራውን ባለ ታሪክ የሥነ ጽሑፍ እና የቲያትር ጥበብ መምህሩን ሀያሲና ጸሐፊ ተውኔትም ጭምር ነው ደበበ ሰይፉን ወግ ዛሬ እንቋጫለን። መሆኑን አድማጮች እንደምን ሰነበታቸው? አጥብቆ ሰላምታ በዛ የሚባልበት ሳይሆን እንዲያውም የሚፈለግበት አይነት ሳምንት ነበርና ያው ለገዛ ራስም ጭምር እንዳትል እንጂ ማለቴ ነው። አዲሱ ከቁም ነገሩም ከለዛውም እያላችሁ አድማጮች ከአካልም ከመንፈስም ድካም ትታደጉ ዘንድ የዛሬ ሰኔ 23 2011 ዓ ም ዝግጅታችን አቀናባሪያችን ብርሃን ኃይሉን ይዘን የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን የሰዓቱ የዓለም ዜና ይቀድማል፣ እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምን አመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። የሰሜን ኮሪያን ምድር ለመርገጥ ፕሬዚደንት ዶናልድ ትራምፕ የመጀመሪያው ሥራው ላይ ያለ የአሜሪካ ፕሬዚደንት ሆነዋል ዛሬ ፕሬዚደንቱ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ከወታደራዊ እንቅስቃሴ ነጻ በሆነው ቀጠና ውስጥ በምትገኘው የሰሜን ኮሪያዊቱ ፑድሙንጆም የወሰን ላይ መንደር ውስጥ ነው የተገናኙት። ከዚያም ሁለቱም መሪዎች ድንበሩን በእግር አቋርጠው ወደ ደቡብ ኮሪያ ግዛት ዘልቀዋል። ሰሜን ኮሪያን የኒውክሌር የጦር መሳሪያ መርሃ ግብር አስመልክቶ ሁለቱ መሪዎች ከዚህ ቀደም ያደረጓቸው ያደረጓቸው ስብሰባዎች ያለተጨባጩ ውጤት ቢበተኑም አሁን ግን ንግግሮቹን እንደገና ለመጀመር ተስማምተዋል። ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያው አቻቸውን ወደ ዩናይትድ ስቴትስ ጋብዘዋል ለጉብኝት። ይህ በእንዲህ እንዳለ በዩናይትድ ስቴትስና በቻይና መካከል ሲካሄድ ቆይቶ የተቋረጠው የንግድ ድርድር እንደገና እንደሚቀጥል ተገለጸ። ይሁን እንጂ ፈጣን ውጤት እንደማይጠበቅ የዋይት ሀውስ የምጣኔ ሀብት አማካሪ ሌሪ ቁድሮው ዛሬ ተናግረዋል። ለቡድን ሀያ ባለጠጋ ሀገሮች ስብሰባ ጃፓን የሰነበቱት ፕሬዚደንት ዶናልድ ትራምፕ ከቻይናው ፕሬዚደንት ጂምፒንግ ጋር ጥሩ ውይይት ማካሄዳቸውን በተከታታይ ባወጧቸው የትዊተር መልእክቶች አመልክተዋል። ከቻይና ጋር በተያያዘው ድርድር የቀረው አስር ከመቶ እጅግ የከበደው እንደሚሆን አማካሪ ኩድለው ተናግረዋል። ሁለቱ ግዙፍ ምጣኔ ሀብቶች የገቡበትን የንግድ ትንቅንቅ የማርገብ አዝማሚያ ተስተውሎባቸዋል። አሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዜና ነው እየተከታተላችሁ ያላችሁት። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ሰላሳ ስድስተኛ ዓመታዊ ዝግጅቱን ዛሬ እሁድ ሰኔ 23 2011 ዓ ም አትላንታ ጆርጂያ ላይ በይፋ ይከፍታል። ሌኩድ ስታዲየም ላይ የተካሄዱ ባሉት የእግር ኳስ ግጥሚያዎች የተጀመረው ስነ ሥርዓት እስከ ፊታችን ቅዳሜ ለአንድ ሳምንት ይቀጥላል። አዲሱ አበበ ዚያው ይገኛል። አሁን ወደ ስቱዲዮ ከመግባቴ በፊት ተከታዩን አካፍሎኛል። አመሰግናለሁ ሰለሞን። አድማጮቼ እንደምን ያመሻችሁ፣ እንደምን ከረማችሁ። ምንም እንኳ ኦፊሴላዊ የመክፈቻው ስነ ስርዓት የሚጀምረው ከአንድ አራት ሰዓት በኋላ ማለት በኢትዮጵያ ወደ ለት ሰባት ሰዓት ግድም ነው ቢሆንም ቀደም ብሎ ከጠዋቱ አራት ሰዓት በዚያ አገር አቆጣጠር አራት ሰዓት ተኩል ጀምሮ ልዩ ልዩ ውድድሮች መካሄድ ጀምረዋል። ቀደም ሲል ቺካጎ ከዩስተን ተጫወቷል። አሁን ይሄንን ፕሮግራም እያስተላለፉ ወይም እየሰማችሁ ባላችሁበት ሰዓት ቬጋስ ከሳን ፍራንሲስኮ ይጫወታል ከዛ ቶሮንቶ ከካልጋሪ ኢትዮ ዳላስ ከኒውዮርክ የሜሪላንዶቹ ቅዱስ ሚካኤል እና ኢትዮ ሜሪላንድ እና ከዛ ቀጥሎ ደግሞ ሲያትል ባሮ ከሚኒሶታ ተጫውተው የመክፈቻው ስነ ስርዓት ወደ አስራ ሁለት ሰዓት ገደማ በአገሬው አቆጣጠር ይጀመራል። በመጨረሻ አንድ ውድድር ይካሄዳል፣ ኤል ኤ ዳሎል ከአትላንታ እና የመክፈቻው ስነ ስርዓት ይሄንን የሚመስለው በስፖርቱ በኩል። በመክፈቻው የተለመደው ሁኔታ ወይም ስነስርዓት ምንድን ነው? ተጫዋቾች መለያ መለያቸውን ለብሰው በህዝቡ ፊት ያልፋሉ። በሰልፍ ህዝቡን ሰላምታ ይሰጣሉ። ፕሬዚዳንቱ የፌዴሬሽኑ እንኳን ደህና መጣችሁ ንግግር ያደርጋል። ምናልባትም የክብር እንግዳ በአጭር ንግግር ሰላምታ ያቀርባል። አንዳንዴም የክብር እንግዶች ቢኖሩም ሰዓት አይበቃም ተብሎ የማይናገሩበት ጊዜ ይሆናል። ከዚያ መጨረሻ ግጥሚያ ኤሌዳሎል ከአትላንታ ተጫውተው ስነ ስርዓቱ ያልቃል ማለት ነው። ይሄው ነው። ደግነቱ ህዝቡም ከዚህ የተለየ አይጠብቅም። በመክፈቻ ባይጠብቅም ወይም ባለማግኘቱም ቅሬታ የለውም። የህዝቡ ፍላጎት በአብዛኛው እንደምንመለከተው ከልምድም እንደምናየው መሰ ሰባሰቡ ነው። ህዝቡ ደግሞ ፌዴሬሽኑን የሚወደው የሚደግፈው ኢትዮጵያዊነትን ለአመታት ይዞ በመዝለቁ ይመስለኛል። ለነገሩ በስፖርት ዝግጅት የተለየ ነገር የለም። ባልተለመደ ሁኔታ ዘንድሮ ግን አምስት የክብር እንግዶች ይገኛሉ መባሉ ልዩ ይመስላል። ሶስት የእግር ኳስ ተጫዋቾች፣ አንድ አትሌት፣ አንድ ድምፃዊ፣ አምስት አምስቱም አንጋፋ ናቸው። ይልቁን ለእኔ ለየት ያለብኝ አንድ ነገር አለ። እሱን ተናግሬ ላብቃ ወጪና ገቢ ድንኳን ውስጥ ወይም እዚህ የተያዘ ሆቴል ውስጥም ግርግሩ ባልተለመደ ሁኔታ የቀነሰ ነው። አዘውትረው በየአመቱ ይገኙ የነበሩ አንድ ሁለት ሰዎች አይ ባት ዘንድሮ መዝናናት ይለፈኝ፣ ያለፈው ሳምንት ድንጋጤ አልለቀቀኝ ያሉ ሰዎች አሉ እና ከሌላ ቦታ የሚመጡትም እንደዚሁ የዘንድሮ መዝናናት ይለፈኝ ብለው ቀርተው ይሆን አልታወቀም። ለማንኛውም ሰዓቱ ሲደርስ ሁሉንም የምና ይሆናል። በሉ እንግዲህ ከነገ ጀምሮ የተለያዩ የስፖርት ዜና፣ ድንኳን ውስጥ ያለውን ግርግር፣ የሜዲያውን ሁኔታ፣ ለበዓሉ ታዳሚዎች ስለተዘጋጀ ሆቴል፣ ስለ መኪና መቆሚያ ወዘተረፋል ይህም ሁሉ በየዕለቱ ልዘግብ እሞክራለሁ። ለአሁኑ በዚሁ ላብቃ። ደህና ያምሽልኝ። አመሰግናለሁኝ። አዲሱ የሚገኙት የክብር እንግዶች ዋሺ ሻዋን፣ ግዛው አጎናፍር፣ ጊላ ሚካኤል እንዲሁም ኃይለ ማርያም ሻሾ በቅጽል ስሙ እነዚህ የእግር ኳስ ተጫዋቾች ናቸው። የቀድሞ መሐመድ ከድር ሯጭ ነው። መሐሙድ አህመድ ይሆናሉ። ይህ በእንዲህ እንዳለ ኢትዮጵያውያን ወገናቸውን ለመርዳት እንዲረባረቡ የኢትዮጵያ ዳያስፖራ ትረስት ፈንድ የሥራ ኃላፊዎች ጥሪ አስተላልፈዋል። ወይዘሮ ሀና አጥናፉ የኢትዮጵያ የትረስት ፈንዱ የሕዝብ ግንኙነት ኃላፊ ናቸው። ሰሞኑን አሜሪካ ገብተዋል። ዛሬ አትላንታ ነው ያሉት። ወይዘሮ ብርሃኔ ቤካ ገለቶ የዋሽንግተን ዲሲና አካባቢው የኢትዮጵያ ዳያስፖራ ትረስት ፈንድ ቻፕተር ሰብሳቢ ናቸው። አነጋግሬያቸው ነበር። አጠር ያለ መልእክት አላቸው። አዎ፣ እኛ የምንጠብቀው ምንድን ነው እንግዲህ ይሄ የኢትዮጵያዊነትንና ኢትዮጵያዊነትን ለመዘከርና ለማክበር ነው። ከሌላ ስቴት ኬፕ ቆርጦ ከየቦታ ያሉ የሚመጣው በዚህ አጋጣሚ ለዛ ኢትዮጵያዊነትን ለመስከርና ለማክበር ሲመጣ በዛው አንድ ዶላርም ለህዝቤ ከዚህም በፊት ያልተደረገ ጥሪ ተደርጎልኛል እና ለማህበረሰብ ልስጥ ብሎ ፕሮግራም አድርጎ በጀት አድርጎ እንዲመጣና እዛ ደግሞ የእኛ ቡትስ የተዘጋጀ የኢዲቲኤፍ አለ። እዛው በክሬዲት ካርድ መክፈል ይችላሉ፣ በካሽ መክፈል ይችላሉ። ሁሉንም ነገር የሚያስፈልገውን ነገር አዘጋጅተናል። አብሮ ኢዲቲኤፍንም እንዲዘክሩ እንዲያከብሩ ነው የምንፈልገው። ለእኛም የመጀመሪያ ጊዜ ነው ከዚህ አብረን ወይም ከተቋቋም ጀምሮ ከኳሱ ጋርም በሜዳውም የምንገኘው የመጀመሪያችን ነው። እኛንም በደንብ በሚችሉት መንገድ እዛም ተገኝተው መርዳት የሚችሉ ሊያግዙ የሚችሉ በጊዜያቸው እዛው እንዲያግዙን ፍላሮችን ወስደው እንዲያድሉ ጓደኞቻቸውን እንዲያነሳሱ ከሚጠጡት ከሚዝናኑበት እዛ አንድ ውሃም አለ ሌላ ነገርም አለ። ውሃ ንጹህ የሌላትን እናት እንዲያስቡ የትምህርት አገልግሎት መሳሪያም ሆነ ዳስ ውስጥ የሚማረውን የገጠሩን ዘመዱን የገጠሩን ማህበረሰቡን ኢትዮጵያዊውን እንዲያስቡ ነው መልእክት የምናስተላልፍላቸው እና የምንጠብቀው ደግሞ ከነሱ ያው እንዲሰጡ ነው። እንዲሰጡ ጉልበታቸውንም፣ ጊዜያቸውንም፣ ገንዘባቸውንም እንዲረዱ እንዲሰጡና በኢትዮጵያ ዲያስፖራ ትረስፈን በኢትዮጵያዊው ሳምንት በስፖርቱ ጊዜ ፈንዱ ከአራት ሚሊዮን ነጥብ ሶስት አካባቢ ደርሷል። አሁን ከዛ ወደ አምስት ገባ። ዋው! ኢትዮጵያ ለኢትዮጵያ እውነተኛ ይቆማል የሚል የኖርዝ አሜሪካው የስፖርት ፌዴሬሽን ዝግጅት በዓለም ላይ በበጎ አድራግነቱ ራሱን ስሙን ከፍ አድርጎ እንደሚያስመዘግብ ነው የምጠብቀው ማለት ነው። ወይዘሮ ሀና እውነት ነው። በደንብ ገልጸውታለሁ ወይዘሮ ብርሃኔ። ዋናው ዋናው ከገንዘቡን በላይ አንድነታችን ከገንዘቡን በላይ ጥንካሬያችን አብሮነታችን ነው፣ እና አንድ ሆነን እዛ ራሱ መታየቱ ቀላል አይደለም። ምናልባት እስከ ዛሬ ድረስ ልክ ኢትዮጵያን እንደ አንድ ኮምፒውተር ብመስላት ውስጥ የተለያየ ፎልደር ነበራት። ያ ፎልደር የብሄር፣ የሃይማኖት፣ የምን የምን ሊሆን ይችላል። የተለያየ ፎልደር ነው የነበራት። አሁን ይሄ ጥሪ ግን ምንድን ነው የነበረው ያ ሁሉ ፎልደር ተከፍቶ አንድ ሀገር፣ አንድ ኢትዮጵያ፣ አንድ ልማት፣ ወገን እንርዳ የሆነ ነው። እና የሚመጣው ሰው ያን አንድነቱን ይዞ ነው የሚመጣው። ያ አንድነቱን ይዞ ሲመጣ ሌላ ለምንም አናውለውም። ግልጽነት ላይ በጣም እንሰራለን ነው የምንለው። እያንዳንዷ የሚሰጧት ብር ወዲያውኑ ኮምፒውተር ላይ ይመለከቷታል። ስማቸው እንዲገለጽ ያልፈለጉ ካልሆነ ከሌ ከሌ በዚህ ሰዓት ላይ ይሄንን ብር ሰጥተዋል፣ እናመሰግናለን የሚል ለእነሱም ደብዳቤ ደርሳቸዋል። በድረገጻችንም ላይ እናወጣዋለን። ካሺኑር አይኖር የሚል ሌላ እንትን ነበረው። የለም ግልጽነታችን እንዳያበላሽብን ግድ የለም። እዛው ደረሰኝ እንሰጣለን። ወዲያው ደግሞ ወደ ሲቲ ባንክ እንዲገባ እናደርጋለን። በሚል ተማምነን ነው እናንትን ያልነው። ምንም ጥርጣሬ ሳይገባቸው የሚሰጡንም በሙ በሙሉ እያሳወቅናቸው ያወጣ ነው። በሙሉ እያሳወቅናቸው ወደፊት መሄድ ያለብንን በሙሉ ምክራቸውን እየተቀበልናቸው አብረን ነው እና መሄድ የምንፈልገው አትላንታ ላይ ትልቅ ትልቅ ትልቅ ትልቅ ተስፋ ይዘን የመጣ ነው። ያ የሚመጣ በሙሉ ይሄ ለከሌ ይሄ ለከሌ ሳይ ለአገሬ ብሎ የሚረዳ ይመስለናል። እና አንድ ሆነን እንርዳት ለማለት ነው ዋናው አመጣጣችን ወደ አሜሪካ። አመሰግናለሁ። ሙሉውን ቃለ ምልልሳችንን ከሰሞኑ ይዘን እንመለሳለን። ዜና በቃ ወደ አዲሱና ወደ አሉላ ልመልሳችሁ። ለራዲዮ መጽሔት ቅንብራችን ተመልሰናል፣ አድማጮች የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደንን በመጽሔት ጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው የሳምንቱ። እኛ እንነጋገር ስማኝ ወንድም ዓለም፣ የኔና ያንተ ዓለም በደም የተጻፈ በኢትዮጵያዊ ቀለም ነው የማይደበዝዝ ሕያው ለዘላለም። ግን እንመካከር አንድ ነገር ብቻ መሳለቂያ እንዳይሆን የሰው መተረቻ። እውነት ነው ግራግር ይጋጫል ከቀኙ ሰው እንኳን ከሌላ ይጣላል ከራሱ። መደማመጥ ብንችል በፍጹም እርጋታ እንኳን እኔ እናንተ፣ የቃላት ሩምታ ገራገር ጨዋታ የነልቂት አምላኩ ረብሻ ውካታ አገር ሳይቃጠል አንድም ነፍስ ሳይጠፋ ሕዝብ ሳይሳደድ በአማን በተፈታ እናንነጋገረ ያለምንም ገልጋይ እንበላ አስተርጓሚ እንበላ ሽማጋይ ነቃፊ ደጋፊ ሳይገባብን ጣልቃ የትም ይሁን መቼ ላንዲትም ደቂቃ እኔ እናንተ ብቻ ተቀምጠን እናውጋ፣ እብሪት በትሕትና ኩርፊያ በፈገግታ ጦርነት በሰላም ሐዘን በደስታ ተተክተውኒ፣ ይህ የዛሬው ምዕራፍ በጊዜ ይደምደም፣ ለፍቅር ነው እንጂ ለጥል አንታደም። እኛ እንነጋገር በተሰኘችው የገጣሚና ጸሐፊተ ተውኔት አለማየሁ ገብረ ሕይወት ግጥም የምሽቱን የራዲዮ መጽሔት መድረክ መጋረጃ ከፍተናል። አለማየሁ ገብረ ሕይወት እናመሰግናለን። የምሽቷን ቀዳሚ ዜማም እናስከተል። እንደምን ያለ ግሩም ዜማ ነው ጃን። ጥሩ መርጣሃል። አሉ ተወዳጁ ድምፃዊ ማህሙድ አህሙድ ነው አንቺን እያለ ምናልባትም ከዚህ ቀደም ባልተጫወተበት የሬጌ ስልት አዲሱ የብቻው ባደረገው አጫዋት ያቀነቀነለን መቼ ነው የወጣው፣ መቼ ነው የተጫወተ የሚለውን ጥያቄ በነገር ላይ ይሄን ፕሮግራም የምንቀርጸው ሐሙስ ቀን ነው። ይሄ ፕሮግራም አየር ላይ ሲውል ደግሞ አትላንታ ነኝ እኔ ከመሐሙድ ጋር መሐሙድ የዘንድሮ የሰላሳ ስድስተኛው የሰሜን አሜሪካ ስፖርትና ባህል ፌዴሬሽን የክብር እንግዳም ነው ስለዚህ እዚያው ትጠይቀዋለህ ልረዳህ እችላለሁ አዲሱ እንዲያውም ከዚያም የተሻለ ሀሳብ አለኝ የዚህ ግሩም ስልት የሀሳቡም ጠንሳሽ የፕሮጀክቱን ባለቤት ቀደም ብሎ በሙዚቃ የሰማነውን አንጋፋውን ድምፃዊ መሐሙድ አህሙድንና ሌሎች የሙያ አጋሮችን ይዞ ብልጭ ያለለትን የፈጠራ ሀሳብ ነፍስ ዘርቶ ለጆሮም ለዓይንም ስንቅ ወደሚሆን ስዕልነት የቀየረው ቀደም ብለን በመግቢያችን ያስተዋወቅነው እውቁ ቤዝስት የሙዚቃ አቀናባሪ ቶማስ ጎበና ቆየት ብሎ ብቅ ሲል ቢነግረን ምን ይመስልሃል? መልካም። አሁን ወደ ቀዳሚው ነበር በመግቢያችን ወደ አነሳ ነው ሰሞንኛ ርዕስ ነው የምናቀናው። የሁለት ከተሞች ፈተናና ምስቅልቅል ከቶስ ለምን ወደ የትስ የሚወስድ መንገድ ይሆን? ያልተመለሱት ጥያቄዎች አሁንም ያነጋግራሉ። አዲስ አበባና ባህር ዳርም በቀደመው ቅዳሜ ያስተናገዱት አስደንጋጭ ድንገት ያሳደረባቸው የሐዘን ድባብ ተጭኗቸው ነው የሰነበቱት። በአገር ጉዳይ ማስታወሻችን ቀደም ሲል እንደገለጽነው አንዳንድ የመዋያ ነጥቦችን እናነሳሳለን። ምን ነዋ የአገር ጉዳይ የተሰኘው ፕሮግራማችሁ ይበልጥ በሚያስፈልግበት በዚህ ጊዜ አቋረጣችሁት? ሲሉ ቀደም ብለን በመግቢያችን የጠቆምናቸው ዳግማዊ የተባሉ አድማጫችን ያደረሱንን ማስታወሻ እናስታውስ። አዲሱ ጥሩ አሉላ ዳግማዊ የተባሉት አድማጫችን ይህን ደብዳቤ ከጻፉ ወደ ዓመት ሊቃረብ ነው። አሁን ካለው ሁኔታ ጋር የተዛመደ ነገር አገኘህበት? ትክክል። አዲሱ ያን ጽሑፍ ባደረሱን ጊዜ በጣም የሚያሳስቡ ሁኔታዎች ኢትዮጵያ ውስጥ ነበሩ በሚባልበት መሰንበቻውን የገባንበትን አይነት ሁኔታ እንዳይጀመር በሚል ስሜት በተከታታይ እንግዶች እንጋብዛለን። እንነጋገር እንመካከር እንደሚለው ግጥሙ ሰዎች እንዲነጋገሩ በቤት ውስጥ እንዲወያዩ፣ በባላንጣነት የመተያየቱን ነገር ትተው የሚበጅ ነገር ለሁሉም አብረው የሚኖርበትን ሀገር እንዴት ማበጀት ይችላሉ ስንል ተሰሚነት ያላቸውን እንግዶች እየጋበዝን ወደ ሁለት ዓመት ተኩል የዘለቀ ብዙዎችም አድማጮቻችን ጥሩ ምላሽ የሰጡንም ፕሮግራም ስናካሄድ ቆይተን ድንገት ሁኔታዎች ተለወጡ ብለን ይሁን ወይ በሌላ ፕሮግራሙን አቋረጥ ነው። ምክንያቱን እንኳን መስጠት አቅም ያለን አይመስለኝም። መቋረጥ የነበረበት አልነበረም እና ታዲያ ዳግማዊ ያን ጽሁፋቸውን ሲልኩ በርካታ ዝርዝሮችን ይጠቅሱና በሻሸመኔ የደረሰውን ድንገት ነው መጀመሪያ የሚያስቀድሙት። በጅጅጋ የተቃጠሉ ቤቶችን ያነሳሉ። በድሬዳዋ የተገደሉ ሰዎችን ይጠቅሳሉ። ያኔ ትኩስ ነበር። እርግጠኛም አልነበርንም። እንጀምራለን የሚል ተስፋ ነበረን። ታዲያ አንድ አመት አለፈ። ፕሮግራሙን መልሰን አላመጣንም። የተፈራዎችት ግን ምናልባትም በዚሁ ካላበቃ ጥሩ የማይመስል ሁኔታ ተመለከትን። ይሄ ነው ምክንያቱ። እንግዲህ ለዳግማዊ እዝራን ምን ነው የአገር ጉዳይ ለምን ተቋረጠ የሚለውን ሰፊ ዝርዝር የያዘ ኢሜይል ምልሰን ማምጣታችን በሚያስፈልግበት ጊዜ ማለታቸውም እንግዲህ የትናንት ቅዳሜ ሳምንት በኢትዮጵያ የሆነውን ከዛ ጋር ለማገናኘት ይመስላል። እንዳሉትም በደብዳቤ ብቻ ሳይሆን የአገር ጉዳይ በብዙ አድማጮች እንደተወደደ ከምናገኘው መልእክት ተረድተናል። ልንቶ ባልተገባ ነበረ። ግን አንዱ ሲመጣ ሌላ ሲተካ፣ ፕሮግራማችን በወቅታዊ ነገር ሲያዝ ነው እንጂ እንኳን አድማጭ የሚወደውንና ምንም ፕሮግራም መቀነስ አንፈልግም። ሰዎችን አቅርበን ጉዳዩ ማወቅ የሚችሉ ከደህንነትም፣ ከሕግ ባለሙያም፣ ከስነ ልቦናም ምሁራን ጋር ልንዋየ በተለይ ደግሞ የአገር ጉዳይ ያገባኛል ጉዳይ ነው ያስጨንቀኛል የሚሉ ከዚህ ቀደም እንዳቀረብናቸው አይነት ሰዎችን አቅርበን ልንዋይበት የሚገባ ነበር። ምንድን ነው? ወዴት ሊያመራ ነው? ትንሳ የሙታ ነው ማግኘት ያለበት መነዛቱ ነው። አዲሱ እንግዲህ አዲሱ አድማጫችን ዳግማዊ እዝራ የሰጡንን ማስታወሻ ተቀብለናል። ሌሎቻችሁም ያደረሳችሁን በእርግጥን ጊዜው የሚጠይቅ ይመስለናል። ታዲያ ከዚሁ የተዛመደ በዚያ ሰሞን በአገር ጉዳይ እናቀርባቸው ከነበሩና ግራና ቀኝ ፋለሙን በላቸው አይን ለአይን መታየት ያልቻሉ ወገኖችን በተከታታይ ለማምጣት ቃል የገባንበትን መንደርደሪያ እናስከትል። ከበርካታ ወራት በፊት ለኢትዮጵያ ሁኔታ ትምህርት የሚሆን ቁም ነገር ለመገብኘት በሚል የታለመ አንድ ጽሑፍ በ16ተኛው የዩናይት ስቴትሱ ፕሬዚዳንት አብርሃም ሊንከን ለየት ያለ ጊዜና ልዩ ብልሃት የተካነ አስተዳደር ላይ ባተኮረና የስመ ጥሩ ታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻ በማድረግ የራዲዮ መጽሔት ደንበኛችን አቶ ይልማ አዳሙ የባላንጣዎች ቡድን በሚል ርዕስ አድርሰው ነበር። መለስ ብለን ቅምሻውን እናስታውስ። ብሔራዊ አንድነትን የሚፈታተን የሕይወትና የንብረት ጥፋትን የሚያስከትል ጥቁር ደመና ባንዣበበበት በዚያ ቀውጢ ዘመን አብርሃም ሊንከን በፕሬዚዳንትነት ተመርጦ ካቢኔ ለማቋቋም ይንደፋደፍ ነበር። ዕውቀቱም፣ ልምዱም ሁሉም አላቸው የሚባሉት ምሁራን እርስ በርስ ይናቆሩ ነበርና ሊንከን ሹልክ ብሎ ፕሬዚዳንት የሆነው በአገሪቱ ውስጥ የጥርጣሬ አየር ሰፈነ። በዚያም ልክ የሊንከን ጣጣ አበረከተ። የሕዝቡንና አብረውት የሚሰሩትን ሰዎች አምኔታ በአጭር ጊዜ ውስጥ ማሸነፍ ነበረበት። የበርካታ ተጻራሪ ኃይሎችን የጥቅም ግጭት ማስታረቅም ነበረበት። የእርስ በርስ ጦርነቱ የሚጠይቀውን የሰውና የማቴሪያል ኃይል ስለማግኘቱ ማግኘቱ እርግጠኛ መሆንም ነበረበት። ባሪያዎች ነጻ መውጣት አለባቸው በሚለው ጥያቄ ላይ በራሱ ፓርቲ ውስጥ እንኳን ወጥ የሆነ አመለካከት አልነበረምና እንዲጣጣም ማድረግ ነበረበት። በዲፕሎማሲው መስክ ደግሞ የአውሮፓውያኑ ህዝባዊ መንግስት የሚሉት ነገር እያፈረጠመ መሄዱ ያባናቸው ነበርና ኮንፌዴሬቱን ቢደግፉ የኃይል ሚዛን ወደ ደቡቡ ያጋድላል የሚል ስጋትም ያስጨንቀው ገባ። አሜሪካ እንዲህ ያለ ፈተና ገጥሟት ታውቅም። ጥርጣሬ የነገሰበትና ልጆቿ ፊትና ጀርባ የሆኑበት ጊዜ አልነበረም። በብዙ መስዋዕትነት የተገነባው ብሔራዊ አንድነቷ እንዲህ የተፈተነበት ወቅትም አልነበረም። የጠቀስኳቸውንና ሌሎችንም ብዙ ፈተናዎች አልፎ ነው የአብርሃም ሊንከን ቡድን ዛሬ የምናውቃትን የዲሞክራሲ ቀንዲል የሁሉ መጠጊያና መጠለያ የሆነችውን አሜሪካ ያቆየን። የስመ ጥሯ የታሪክ ተመራማሪና ደራሲ ዶሪስ ጉድዊን ቲም ኦፍ ራይቫልስ መነሻ ያደረገውንና የራዲዮ መጽሔት ደንበኛችን ቀደም ብለን ስማቸውን ያነሳ ነው አቶ ይልማ አዳሙ የባላንጣዎች ቡድን በሚል ርዕስ ያደረሱ ያደረሱን በተከታታይም ካሰማናችሁ ቁም ነገር አዘል ትረካ ቀንጨብ አድርገን ነበር ያመጣ ነው ያን መሰል ታሪክና ጠቀም ያለውም ውይይት ዛሬ ከመቼውም በላይ አስፈላጊ ይመስላሉና ለሚመጡት ተከታታይ ዝግጅቶችም እንደ ማስታወሻ ቢሆኑልን ወደድን። ስንዴ፣ ይቅርታሽ ደረሰኝ። ምነው ከረፈደ I thank you very አትላንታ ደጋግመህ አንስተሃል። ስለ ኳሱ እንደወትሮ በየቀኑ እንደምትዘግብልን እገምታለሁ። እዘግባለሁ የአየር ጊዜ ከሰጣችሁኝ። ዘንድሮ ለየት ያለ የሆነ ፌዴሬሽኑ በኢትዮጵያ ጉዳይ ብዙ ጊዜ የሚያደርገው ነገር አለ። ሳሌ ረሀብ የመጣ ጊዜ ገንዘብ ማዋጣትና የመሳሰለ በኢትዮጵያ ታዋቂ ሰዎች ሲሞቱ ማሰቢያ ጊዜ መስጠት። አሁን ደግሞ በኢትዮጵያ የተከሰተውን ነገር እናውቃለን። ያን በተመለከተ ምን እንዳሰዋል አላውቅም። አንድ ነገር ይኖራል ብዬ አስባለሁ። እሱንም እንዘግባለን። ኳሱን ተከትሎ በየቦታው በየጊዜው የሚገናኙ የማህበራዊ ጉዳይም የፖለቲካም ስብስቦች አሉ። እነሱንም እከታተላለሁ። ብዙ ስራ ይጠብቀኛል ነው እምትለው? ብዙ ስራ ይጠብቀኛልና ባታስቸግሩኝ። ለአድማጮች ምን እንደሚኖር ከወዲሁ በወፍ በረር አንዳንዱን ጠቆም አድርገሃል። እንዳልከው በመጪው የራዲዮ መጽሔት ነው ይበልጡን ሰፋ ያለውን የምናገኘው። ግን ሳምንቱን የምታቀርባቸውን እንዲሁን እንከታተላለን። እኔ ከወዲሁኛው መስመር ሆኜ ከአንተ ጋር ገጥማለሁ። አዲሱ እንዲያውም ዛሬ ከኳሱ ጋር ረጅም ዘመን የቆየ ለስፖርተኞች፣ ለሙዚቀኞች ጥሩ ነገር የሚያደርግ አንድ እንግዳ ልንጋብዝ ነበር። የወቅቱ ሁኔታ ይዞን ሳይስተካከር ቀርቷል። በሚቀጥለው ግን እናዋየውና ለኳሱ ያደረገው አስተዋጽኦ ለስፖርተኞች ለኢትዮጵያ ስፖርት በጣም ለዚህ የተሰጠ ሰው ነው፣ አመታት የዘለቀ እንግዳችን ይሆናል። ትክክል ነው። እንግዳችንን በሚስጥር ይዘናል። እርሳቸውም ያውቃሉ እኛም እናውቃለን። መልካም እንግዲህ አዲሱ ቃል የገባ ነውን፣ ሁሉን የሚዘን መጣለን። ሶስተኛው የሳምንቱ ምርጫችን ፍሬም ታምሩ ጎዳና ይለናል። Yes, I never I can I'm not a bit a a አንዳንዶች በምስቅልቅሉም መሃል ቢሆን ለነገው ትውልድ በሚበጁ ቁም ነገሮች እንደተጠመዱ ናቸው። ሰሞኑን አንድ ምሽት የተገኘንበት ከዚህ የሚደመር ነው። አንዳንድ ቁም ነገሮችን እናካፍላችሁ። ይሄ ትንሽ ደከም ያለ ሳምንት ውስጥ መንፈስ የሚያነሳሳ አጋጣሚ ሆነው አግኝቸዋለሁ። በጣም ነገሩ የአንድ ታዋቂ ኢትዮጵያዊ ልጅ የፕሮፌሰር ጌታቸው ኃይሌ ልጅ ወይዘሮ ርብቃ ጌታቸው በወጣትነት እድሜ ያለች ብትሆንም እንግዲህ እንደ እንግዳ አንቱ ብዬ ስላወራ አስረጃኝ እንደማት ተስፋ አረጋለሁ። ደብረ ብርሃን ውስጥ ትምህርት ቤት እየከፈቱ ነው። የትምህርት ቤቱ መስራች እሳቸው ናቸው። ዲሬክተር ሆኖ የሚያገለግሉት አሜሪካዊት ሴት አሉ ሌላ ጓደኛቸው ካሮሎ የምትባል ጓደኛቸው ቤት ሰኞ ምሽት ስለ ትምህርት ቤቱ ገለጻ አድርገው ነበረ። ምን አይነት ትምህርት ቤት እንደሚሆን፣ አዳሪ እንደሚሆን፣ የምግብ ቤት አዳራሹን፣ መሰብሰቢያ አዳራሹን፣ ክፍሎቹን እና። በጣም በጣም የሚገርም ነው። ቶሎ ቶሎ ይመላለሳሉ በዚህ ጉዳይ እና ስለ ትምህርት ቤቱ ገለጻ ስለሚያደርጉ በገለጻው ላይ እንድንገኝ በደረሰን ግብዣ መሰረት የሄድ ነው እና በጣም ደስ የሚል ምሽት ነበረ። እጅግ ደስ የሚል ምሽት ነበር እንዳልከው፣ በሁለት ምክንያት የመጀመሪያው እንዲህ ያለ ስራ ለመስራት ራሳቸውን ለሚመጣው ትውልድ በተጨባጭ በሚደረጉ ስራዎች አንደኛ የዶክተር ጌታቸው ልጅ መሰረታቸው ኢትዮጵያዊም ቢሆን በጨቅላ እድሜያቸው መጥተው በዚህ ሀገር ባህል ውስጥ ያደጉ ከኢትዮጵያ ጋር ያላቸው ግንኙነት ቀደም ብለውም እርሳቸው እንደነገሩን ብዙም አይደለም። ነገር ግን የወላጆቻቸውን አገር የራሳቸው ሀገር አድርገዋል። ይዘው የተነሱት በደረጃው እጅግ ከፍ ያለ በዚህ በዩናይት ስቴትስ የሚታወቅ እርሳቸው የተማሩባቸውን የትምህርት መንገዶች ገንዘብ ማውጣት መክፈል ለማይችሉት ጭምር መርዳት የሚያስችል በተለየ ደረጃ የተዘጋጀ ትምህርት ቀድም የጠቀስካቸው የትምህርት ቤቷ ዲሬክተር የሚሆኑት በኒውዮርክ የሚገኝ አንድ ትምህርት ቤት ውስጥ በከፍተኛ ኃላፊነት በመስራት ላይ ያሉ ናቸው። አሁን ለዚህ ስራ ሲሉ ነው የሚለቁት። የቦርድ አባላቱ ታዋቂ ሰዎች ናቸው፣ ይበልጡን አሜሪካውያን ናቸው። የኢትዮጵያውያንም ተሳትፎ ለማበረታታት ጭምር በዛ እንቅስቃሴ ውስጥ መግባት የሚችሉ ሰዎችን ለማበረታታት የተደረገ ዝግጅት ነው። በእርግጥ ተደምመን የተመለስ ነው ግሩም ትምህርት ቤት እውን እንደሚሆን ወይዘሮ ርብቃን ጋብዘን ስንወያይ ደግሞ የበለጠ ምናፍ ተከፍታታዊ ይመስለኛል ዛሬ የጠቀስኩኝ ሄደን ገለጻውን መስማታችንን ለአድማጭ ለማድረስ እና ወደፊት ወይዘሮ ርብቃ እንደምናቀርብ ለመግለጥ ነው በሚቀጥለው ጊዜ ሲመለሱ ስቱዲዮ አምጥተን ስለ ትምህርት ቤቱ ለምን ደብረ ብርሃን መክፈት እንደፈለጉ ምን ችግር እንደገጠማቸው ምን መልካም ነገር እንዳገኙ ሌላ መጠቀስ ያለበት ወይዘሮ ርብቃ ደራሲም ናቸው ግሩም መጽሐፍ ከጥቂት አመታት በፊት ጽፈዋል በእንግሊዝኛ ነው በእርግጥ አማርኛ ይናገራሉና እንዲያውም ቃለ ምልልስ በአማርኛ ከእህታቸው ጋር እህታቸው ታዋቂ ሳይንቲስት ናቸው። ፕሮፌሰር ሶስና በስማቸው የተመዘገበ ፓተንት የተሰጠው ልዩ ቴክኖሎጂ ፈጠራም አላቸው እና ከሳቸው እሻላለሁ እሷን ካናገራችሁ በአማርኛ እኔ አያስቸግረኝም ነው ያሉት። እና ያለን ተባብለና እንግዲህ እንታያለን። ለትውውቅ ያህል በደብረ ብርሃን ሊከፈት ስለታቀደው ትምህርት ቤት ነው ያወጋናችሁ። አሁን ወደ ተከታዩ ቅንብር ነው የምናልፈው አዬ Și n anci căre, ቃው የሚናገር ይመስላል። ቀደም ብለን በመግቢያችን አስተዋውቀናል። ይህን ዜማ መስመር ላይ ታዲያ ለሙዚቃው ቅርብ የሆነ ምናልባትም ከሙዚቃው አፈጣጠር ታሪክ ጋር እየተዛመደ እንግዳ አለን። ጤና ስጥልኝ ጤና ይስጥልኝ። እንዴት ናችሁ? ቶማስ ጎብና፣ ወደ አሜሪካ ድምፅ ከመጣህ በዘም ያለ ጊዜ የተቆጠረ ይመስለኛል። እንዴት ነው፣ ትንሽ ተራራቅን እየኖረን ማለት አንቺ ከእኛም ከሙዚቃ አድናቂዎችም ጋር ቅርብ የሚያደርግህ ይመስለናል። ምንድን ነው ይሄ እንዲህ ለየት ባለ ቀመር የተሰራ የሚመስል ስልት? ስንል እኔና አዲሱ መግቢያ ላይ እየተነጋገርን ነበርና፣ ባለቤት ሲናገር ያምራል። ስለዚህ ሙዚቃ ታሪክም ሆነ አፈጣጠር ከአንተ የተሻለ ሊናገር የሚችል የለምና ምን ትነግረናለህ? ይሄ በሙዚቃና ግጥም ኮንሰፕት ጽፌው ተቀምጦ የነበረ ነው። ዩ ኖ አንዳንዴ ኢንስፓየርድ ስትሆን ጽፈ የምታስቀምጣቸው ነገሮች አሉ። ለመናገር ሞስት ፓርት ኦፍ ኢት በጣም ኩዊክሊ የመጣ ኢንስፓየርድ የሆነ ሙዚቃ ነበር አመጣጡ። የግብጥሙንም ኮንሰፕት እንደዛ አድርጌ ጽፌው ያስቀመጥኩት ሙዚቃ ነበር እና ቱ ይርዝ አጎ ጓደኞቼ ዘ ዲከስ የሚባል ኢትዮጵያን ሬጌ ባንድ እዚህ ዋሽንግተን ዲሲ ከስቴፈን ማርሊ ከባብ ማርሊ ልጅ ጋር አደ ናይን ተርቲ ክለብ ሾው ያደረጉ ነበር። እዛ ሾው ላይ አስ ፓርት ኦፍ ር ዩል ሬፐርቶር የጋሽ ማሙድን አንድ ዘፈን ከበር ያደርጋሉ ማለት ነው። ጋሼ ነው የምትለው የሙዚቃ አጋርህን የኢትዮጵያን ሙዚቃ መጫወት አስለምደዋል፣ ወደ ራሳቸው ዜማ ከመሄዳቸው በፊት የመሐሙድን ዜማ ይጫወቱ ነበረ እያልከን ያለ? አዎ አስለምደዋል። ድሬጌ ሙዚቃ ቢሆን የሚጫወቱት ኢትዮጵያኖች በመሆናቸው መጠን የኢትዮጵያን ሙዚቃ በነን ኢትዮጵያንስ ፊት ለፊት ለመጫወት ብዙ ጊዜ ጥረት አድርገዋል ይጫወታሉም። አንደኛው የሚጫወቱት እንግዲህ ዘፈን የጋሽ ማህሙድ ዘፈን ነበር እና በዚሁ ቀን ማታ በዚሁ ቀን ምሽት ጋሽ ማህሙድ እዚያው እኛ አካባቢ ስለነበረ ጠይቀውት ከእነሱ ጋር ለመጫወት ፈቃደኛ ሆነና፣ ናይን ተርዲ ክለብ እንግዲህ ከስቴፈን ማርሊ ጋር አንድ ስቴጅ ሼር አድርጉ ማለት ነው። በዚሁ ዕለት ያው እኔም ጓደኞችን ሰፖርት ለማድረግ ጋሽ ማህሙድንም ይዘን ሄድን። ያው እንደምታውቀው የእኛ ኢትዮጵያኖች ሬጌን በጣም ነው የምንወደው የራሳችን ዜማ እስኪመስል የራሳችንን ይመስልናል መሰለኝ እና ኦብቪየስሊ በስቴፋን ማርሊ ሾው ላይ እና በዚህ ዘዴከ ሾው ላይ በጣም ብዙ ወጣት ኢትዮጵያኖች ይገኙ ነበር እና እንግዲህ ደስታቸው ምን ያህል እንደነበረ ልነግርህ አልችልም። ጋሽ ማሙድን እዛ ስቴጅ ላይ በማየታቸው ማለት ነው። ከዛ ስቴጅ ላይ ወርደን ስቴፋን ማርሊን ለማየት በምንዘጋጅበት ጊዜ አንድ ነገር ኖቲስ አደርጋለሁ ይሄ ምንድን ነው? ጋሽማሙድ ስቴሽን ላይ ወጥቶ የተጫወተው ዘፈን እውነት ለመናገር ሀምሳ አመትም ሊሆነው ይችላል ከተጻፈ። እዛ አካባቢያችን በጣም በብዛት ያሉ ከሰላሳ አመት በታች የሆኑ ወጣቶች ናቸው። እንዴት ጋሽማሙድን እንደሚወዱት እንግዲህ እንደ አዲስ ስናገረው እንደማያቅ ሰው ማለት ነው። በቃ ከበቡን ነው ማለት እኔም ተከበኩ በዛው አጋጣሚ አብረን ስለነበርን፣ መጥቶ ፎቶግራፊ እነሳሉ፣ መጠጥ እንግዛላችሁ፣ ምናምን የማይወራ ነገር የለም። ይሄ በቃ ገርሞኝ ነበር የማየው እንደ አዲስ ያው ከእድሜያቸውም አንፃር የዘፈኑንም ዕድሜ ጋሽማሙድንም የብዙ ዓመት በዚህ ስራ ማገልገሉ ኢትዮጵያ ውስጥ እሱን እሱን እያሰብኩ ሳለ ሾው ይጀምራል ማለት ነው። የስተፈን ማሊ ሾው ሲጀምር አሁን ሁላችንም አቴንሽን ወደ ስቴጅ ይሆናል። በዚህ ሰዓት ላይ ጋሽማሙድ በጣም ተመስጦ ይሄን ሙዚቃ በጣም እያደነቀ እንደዚህ ሙዚቃ መሰራት ያለበት እያለ እያሞገሰ ሲያወራ እዛ ደቂቃ ላይ እዛ ሞመንት ላይ የጻፍኳት የድሮ ዘፈን ጋሽማሙድ ድምፅ ጋር ጭንቅላት ውስጥ ብቅ አለች ማለት ነው፣ እና እዛው ነው ሌላ ቦታ አይደለም። እዛው ምን ይመስላል ጋሽማሙድ ድፍረት የራሱ ከባድ ነው። እንዲህ አይነት ነገር ሰፍ ያለው ያው እንግዲህ ሙዚቃ አካባቢ ስትሆን፣ አንዳንዴ በኢሞሽን ነው የምናወራው። ሙዚቃ ሲኖር ቀላል ነው ኢሞሽን፣ እና በዛ ሰዓት ላይ እንዴት ነው የሆነች ዘፈናለች የጻፍኳት፣ የሞከርኳት እና ከአንተ ጋር ምናምን ስራ እንዴት ይኖራል ካዥዋሊ ሜንሽን ሳደርግ ግጥሙን ማን ነው የሚጽፈው? ግጥሙን ማን ነው የጻፈው ተባልኩ። ጥሩነቱ በጣም የቅርብ ጓደኛዬ ከጋሽ ማሙድም ጋር አሰ ኪቦርድ ፕሌየር ለብዙ አመት የሰራ በጣም የሚገርሙ የዘፈን ግጥሞች የጻፈ ዮናስ የሚባል እንግዲህ። ዮናስ ከሙሉ ቀን ጀምሮ ቴዲ ታደሰ መሳይ፣ አሁንም ከጋሽ ማሙድ ጋር እኔም ወዳቸው ብዙ ጸፈኖች የጻፈ ጓደኛዬ ነው። ቅርቤም ስለነበረ፣ ለጋሽ ማሙድም ቅርብም ስለነበረ ያሰብኩትም እሱን ነው። እንግዲህ የአማርኛ ግጥም ለመጻፍ ብዙ ችሎታ የለኝም እንደዛ ብዬ ለጋሽ ማሙድ ስነግረው፣ ወል እንግዲህ ይጻፍና አሳየኝ ተባልኩኝ። እንደዛ ነው የተጀመረው። ያው ዮናስን ኮንሰፕቱን ነገርኩት። የሚገርም ግጥም ጽፎ ሰጠኝ። ልክ በምፈልገው መንፈስ ማለት ነው። ይህንን ለጋሽ ማሙድ አሳየሁት። ዋን አፍተርኑን ዊ ጋት ገበ ከአበጋዝም ነበረ ለገበ አንድ የዋሽንግተን ዲሲ ከሰአት በኋላ እያልክ ነው? ዋሽንግተን ዲሲ ከሰዓት በኋላ ሪሊ ስዳት ካዝዋል። እንግዲህ ያው የምንወደውና የማንጠግበውን ድምፅ ተቀረጠ ማለት ነው። እንግዲህ አሁን ሆፍሊ እኔ እንደምወደው ህዝብ ይወደዋል ብዬ አስባለሁ። እስኪ አብረን እንስማና ወደ ወጋችን እንመለሳለን። አንቺን አንቺን የፈጠረሽ ጌታ፣ ልብሽም ቢቸረኝ ለእኔ በስጦታ ነው። ቶማስ አንተ ትህትና ቀለል አድርገህ አቀረብከው እንጂ ራስህ በሙዚቃው እውቅና ያለህ፣ በዚህ በዩናይት ስቴትስ የሚታወቅ ጎጎል ቦርዴ ማመት አሳልፈሃል። ሙዚቃ ቀማሪ ነህ። ወዲሁም የራስህንም ሶሎ አልበም ከዚህ በፊት አውጥተሃል በ2009 ዓመተ ምህረት ስለዚህ ለመሐሙድ ባለ ፍቅርና አክብሮት ነው እንጂ የሙዚቃ አዋቂ ነህና፣ ምናልባት በዚህ ሰዓት የማያውቁ አዲስ የሚሰሙ አድማጮቻችን በትክክል እንዲረዱ ያህል ነው። ቶማስ እስኪ አንድ ሁለት ነጥቦችን ስለዚህ ስራ እንባባልና ሙዚቃ ወግ እንዲኖረን በሰፊ ፕሮግራም ስለ ሙዚቃ እናወጋለን። ከታዋቂ ድምፃውያን ጋር በሙዚቃ ቀማሪነት፣ በሙዚቃ ተጫዋችነት ብቻ ሳይሆን ከሙዚቃ ጋር በተያያዙ በርከት ያሉ ስራዎችም ትሳትፈሃልና ይህን መሐሙድ ከዚህ በፊት ያልሰራበትን ስልት ለመሞከር ራሱ ቅድም የነገርክን አጋጣሚ የተለየ መሆኑን መገመት ይቻላል። ያ ስሜት የቀሰቀሰውን የመሐሙድ የራሱን ጉጉትና ስሜት ጭምር ቀደም ብለን በመግቢያችን ላይ ስለ ማህሙድ ችሎታ፣ ስለ ሙዚቃው፣ ስለ ሰራቸው ስራዎች ከአዲሱ ጋር እንነጋገር ነበር። የማይችለው ሙዚቃ የለም ብለ ማሰብ የምትፈቅደውን ያህል ነገር ግን ማህሙድን በረጌ ማ ያልተለመደም ከመሆኑ አንጻር አይታሰብምና እንዲ እንዴት ተሳካ? ወል እኔ ጋሽ ማህሙድን የማቆም የቀረብኩትም ያው በሙዚቃ ዘርፍ ነው። እና በጣም በሚገርም ሁኔታ ራሱን ዝቅ አርጎ ከኛ እኩል ማለት ነው፣ ከድሮ ጀምሮ ነው የማወራው በጣም ኦፕን ማይንድድ ሆኖ የሚሰራ ሰው የማውቀው ጋሽማሙድን ነው። እርግጠኛ ነኝ ፕሮባብሊ ከኖርማል የሙዚቃ ወዳጆች ሙዚቀኞች፣ እንዲያውም ሞር ክሎዝ ማይንድድ ልንሆን እንችላለን። ወን ከምስ ቱ ሚዚክ ወደ እኛ አገር ደግሞ ስንመጣ ሜቢ ኢቨን ሞር የምንወደውን አይነት ስታይል ይዘን ነው የምንቀረው። አንዱ ሬጌ ከወደደ ከሬጌ ውጭ አይሰማም። እንደዛ ነን። ጋሽማሙድ በብዙ ቦታ ሲሰራ አይቸወቃለው። እንዲያውም አለ የምንለው ኢትዮጵያዊ አርቲስት በአለም ደረጃ ኢትዮጵያን ረፕሬዘንት አድርጎ ለብዙ አመታት አሁንም ጭምር ቆሞ የሚሰራ ጋስ ማሙድ ነው። ሆኔ ማቅ ጂጂ ነበረች ከዚህ በፊት ዊች አውዝ ራሴ ኢንቮልቭድ የነበርኩበት ፕሮጀክት ነው። አስቴርም አለች፣ ሌሎችም አሉ። ግን ጋስ ማሙድ ፎር ሎንግ ስታይም እኛን ኢትዮጵያዊነቱን ረፕሬዘንት አድርጎ ስቴጅ ላይ ቆሞ የሚሰራ ሰው ነው። ለእኔ ለጭንቅላቴ ብዙ አልከበደኝም። ሬጌ ስታይል ስለሆነ አልሆነ ሳይሆን እኔ ሞር እኔ መሆኔ ከእኔ ጋር መስራቱን ነው ትንሽ ያከበደው ነገሩ ለእኔ ቀን እሱ ብዙ ከባድነት አልነበረውም በጋሽ ማሙድ ኦፕን ማይንድነት ስለማመን ና ስላየሁት ማለት ነው ለምሳሌ የፈረንሳይ በጣም የታወቀ የሀገራቸው ሌጀንድ አለ ሰርጅ ገንዝ መሆን የሚባል ይህ ሰውዬ ከሙዚቃም ውጭ በጣም ብዙ አርቲስት ከፔንተር ነው አክተር ነው ያልገባበት የአርት ዘርፍ የለም። ግን በሙዚቃ ኝነቱ ብትሰማው ኦቨር ዘ የርስ በቃ የሌለ አይነት ስታይል ያለካው የለም። ፈኒ ናፍ በሽምግልናው ጊዜ ከሬጌ ሙዚቀኞች ጋር ስላይን ራብ የሚባሉ አሉ፣ ሌጀንዶች ከነሱ ጋር የሰራው ሬጌ አልበም ለእኔ ዋን ኦፍ ማይ ፌቨሪት ሬጌ አልበም ነው። ሰውየው ግን በሬጌ የሚታወቅ አይደለም። እንዲህ አይነት ነገሮች ብዙ እንዳሉም ስለማቅ ስለምሰማም ሬጌ ዘፈነ ዘፈን ለእኔ ብዙ እሱ ላይ ሳይሆን ነው። እንደዚህ ካዥዋል ተጠይቆ ለእኔ ሪስፔክት ኖሮት ሰምቶኝ ወዶት መስራቱ ለእኔ እሱ ነው ትልቁ ነገር ብዬ ነው አስበው። ግሩም ነው። ቶማስ፣ በዚህ ሙዚቃ ዙሪያ እንድንነጋገር የሚያደርግ ሌላም ስራ አለው አንቺን ብለው የሙዚቃውን መጠሪያ ሙዚቃውን እንደምትሰማው እንዳየኸው እንግዲህ ኢትዮጵያዊትን ሴት በጣም አዳምቆና አድንቆ የሚያወራ አይነት ግጥም ነው ስለ ፍቅር ብዙ አይነት ዴፊኒሽን ሊኖረው ይችላል። ከኢንዲቪጁዋል ጀምሮ እስከ ሶሳይቲ፣ ካልቸር፣ አገር፣ አስተዳደግ፣ ጓደኝነት፣ ኤክስፒሪየንስ ሁሉ የፍቅርን ዴፊኒሽን ሊቀያየረው ይችላል ከየቦታው አንደኛዋ ስናፕሻት እንግዲህ ብዬ ያሰብኳት ፕሮባብሊ በቪዲዮ ምንትን ያልኩት አንዳንዴ ሚት አድርገ ነው የማናቀውም ሰው አግኝተን የማናቀውም ሰው በሩቅ የምንተያየውን ሰው ለጓደኛችን ዞር ብለን ስናወራ እንዴት አምሹር ግጥም የጻፈውንም ጓደኛ ሊሆና ስም ብጠይቀው ይህን ግጥም ወስዶ ሰው በብዙ ቦታ በታት ነው እንደራሳቸው አድርገው እንዲተረግሙት እና እንዲያዩት ነው የምንፈልገው። ቤዚክሊ ፍቅር እንደዛ ስለሆነ ማለት ነው ፍቅርም ሙዚቃም ወይም የጥበብ ስራም በሱ የሚያስኬድ ይመስለኛል። የጥበቡ ህይወት አንዴ ከባለሙያው እጅ ከወጣ በኋላ የራሱን ህይወት ይቀጥላል እንደሚባለው ሌሎች የሚነጋገሩበት ከራሳቸው ህይወት ጋር የሚያዛምዱት ስራ እንዲሆን ነው ፍቃዴ ነው የምትለን እንደዛ ነው አንተ ስትለው ሞሪ ማለት አንተ መጠበቡን መስማቱን ለአንተ ትቻለው እያልከኝ ነው። ግሮማ አድርገ ቶማስ የሚያጓጓ ጨዋታ ጀምር አድርገን በሌላ ጊዜ ተመልሰን አቆምንበት የሚቀጥል ቀደም ብዬ እንደጠቀምኩት ስለ ሙዚቃም ስለ ህይወትም አንተ ቤዚስት ሆነ የምትጫወትበትን በአንድህን ብቻ ሳይሆን የኢትዮጵያን ሙዚቃ ለማስተዋወቅ በተለያዩ ፕሮጀክቶች የተሳተፍክባቸውን ጨምረን በሰፊው እናወጋለን። መልሰን እስከምናገኝ አንቺን ብዙዎች ጆሮ ትደርሳለች፣ ለአይን የሚበቃውን የምናያለን። አመሰግናለሁ። እግዜር ይስጥልኝ። እሺ፣ አመሰግናለሁ ይህንን እድል ስለሰጠህኝ አሉላ። የሚቀጥለው ጊዜ እስክንገናኝ ድረስ እንጆይ። ታንኪዩ የሥነ ጽሑፍና የቲያትር ጥበብ መምህር፣ ሐያሲና ጸሐፌ ተውኔት ደበበ ሰይፉን ሕይወትና ሥራን የምንቃኝበት ወግ የአሁኑ ዛሬ ይቋጫል። ከሦስቱ የቀድሞ ተማሪዎቹ ገጣሚያንና መምህራ ነው። በፕሮግራሙ መጀመሪያ በሁለት ክፍል ውይይቶች የተሳተፉት ዶክተር በድሉ አቅጅራ የስልኩ መስመር ሳይቀናም በመቅረቱ እንደ ፍላጎታችን እንደ መጀመሪያዎቹ ውይይቶች ሁሉ በተከተሉትም መልሰን ልናመጣቸው ሳንችል ቀርተናል። አቶ ገዛኸኝ ጌታቸውንና አቶ ተፈሬ መኮንንን ግን ለመጨረሻው ክፍል ወጋችን ይዘን ተመልሰናል። ቀደም ብለን እንደጠቆምነው በሟቹ ባለቅኔ በደበበ ሰይፉ ሕይወትና ሥራ ዙሪያ የምናደርገውን ውይይትም ካቆምንበት እንጀምራለን። ከተማሪዎቹ ጋር ያለውን ቅርበት እንደ ጓደኛ ማድረጉን ጠቅሰሃል። ባልተለመደ መንገድ ማለት ይቻላል ደፈር ተደርጎ ከታየ እንግዲህ መምህራንም ስለነበራችሁ ምናልባትም ወደ እናንተም አጋብቶት ሊሆን ይችላል። ለተማሪዎቻችሁ ምን ያህል ቅርብ እንደሆናችሁ ባላውቅም አንዳንዴ የመምህርና የተማሪ ግንኙነት ብዙ የማይደነቅበት መንገድም እንደሆነ ሁሉንም ባይወክል ከየት መጣ ሊያሰኝ የሚችል ጥያቄ የሚያስነሳ ይመስለኛል። እንዴት ተቻለስ? አንድ መምህር ከሌላው መለያየቱ እንዳለ ሆነው ምናልባት በኢትዮጵያ ትምህርት ቤቶች ውስጥ በቀደመው በብዛት የማናየው ጠባይ እና አቀራረብ ይመስላል ያነሳኸው እና እንደ ባጭር ላይ አስተያየት ሰጠህ፣ እንደ መምህርም ጭምር ራስህም ወደ ተፈሪ ይሻገራለሁ። እሺ እሺ፣ ምንም ጥያቄ የለውም። ብዙ ተጽዕኖ አድርጎብናል ደበበ ህይወታችን ውስጥ እና ብዙዎቹ ጓደኞቻችን ባለፈው እንደገለጽኩልህ ተማሪዎቻችን ናቸው። እኔም የተፈሪ ይሄን ያመጣ የሱ ተጽዕኖ ነው። ኢትዮጵያ ውስጥ ባለው የትምህርት ፍልስፍናውም ሳይሆን የትምህርቱ አካሄድ መምህሩ እንደ ውሃ ቢሆን፣ ተማሪው እንደ ባዶን ስራ እየተቆጠረ የሚሞላ ተማሪውን አንተ ነህ የምትሞላው። እድል የለውም። ስም አልጠቅስም። እኛ አስተማሪዎች ነበሩ እንምልህ አንድ ቀን ስንቀር ቢሯችሁ ሄደን ይቅርታ ጠይቀን ተንቀጥቅጠን በነጋታው እንገባለን። ያንን ካላደረግን በነጋታው ከዛ የተመለስ የሚሉ መምህራ አልነበሩም። ከበር ላይ ሁለተኛውን ቀን የምንገባው የጠረንበትን ሄደን ይቅርታ ጠይቀን ሳናስፈቅድ በመቅረታችን። ይሄ ዩኒቨርሲቲ ውስጥ የሆነ ነገር ነው የምነግርህ እና እሱ ያ መምህራችን ቁጭ ብሎ ዴስክ ላይ የነገረንን ብቻ ስናቀርብ፣ ደበበ ደግሞ የተለየ ነው። አንድ ምሳሌ ልንገርህ። አንድ ግጥሙ ላይ የእኔ መመረቂያ ጽሑፍ የደበበ ግጥሞች ነበሩ እና አልታተሙም ነበረ። እና ሰብስቦ ሰጠኝ። እንደውም ስመረቅ ይዘሃቸው ገጠር ሂዳለኝ እና ሰጠኝ። ኮፒ አለኝ እኔ ብሎ እና አንዱ ግጥሙ ላይ የከያኒው ፍቅር አይደለም አይደለም፣ በመለኮን ገላ የአገፍ አበባ ይልቅስ እንጂ ነው በጠላት አዝመራ የሳምሶን ድብ ጭራ ይላል እና መጽሐፍ ቅዱስ ላይ የሳምሶን በቀበሮ ጭራ ላይ ሳሳስሮ የፍልስጤማውያንን የድሮውን ታሪክ ነው ማውራ፣ የአሁኑን አይደለም። አዝመራ ውስጥ ሲለቃቸው አዝመራቸው ተቃጠለ እና ያንን አምጥቶ ነው የከያኔን ተግባር የገለጸው። እና እየሰራው እንዴ ጋሽ ደበበ፣ ድብ እኮ ጭራ የለውም ይሄ ግጥምህን አበላሽቶብሃል አልኩት። ጻፈው አለኝ። አንተን ይሄን ያየኸው እና መመረቂያ ጽሁፌ ውስጥ ልጻፈው እዛ? አዎ ጻፈው አለኝ እና ጻፍኩት። ያን ያህል ነው። አንተ ነህ ያየኸው እንጂ እኔ አይደለሁም ያየሁት ቀድሜ እና ተናገረው፣ ጻፈው ብሎ ክስ ውስጥ ጽፌዋለሁ። ያን ያህል ነፃነት ሰጥቶን አስተማረንና ተማሪዎቻችን ላይ እኛም ያው እንደ ባዶን ስራ አይደለም። ተማሪዎችን ተቀብዬ የኖርኩት ተቀብለን የኖር ነው። በሱ ምክንያት ነው። ነፃነት ሰጥቶን እንድናስብ አድርጎን ሀሳባችንን ሰምቶን፣ እንደውም አንድ ቃል ነበረችው ተፈሪ፣ ታስታውሳለህ? የሆነ አዲስ ነገር ከነገር ነው እውነት ነው እውነት ነው እውነት እውነት እውነት ነው እውነት ነው ያልከው ነገር ነው ሚልህ እንዴት እንደሚቀበል ስማው፣ እና ያን በተማሪና የአስተማሪ ግንኙነት ላይ በአዲስ አበባ ዩኒቨርሲቲ ውስጥ በተለይ እሱ ያስተማርን ተማሪዎች ላይ እንደ አብዮት ነው የምናየው። ከየት እንዳመጣው እኔ አላውቅም። የምልህ ግን ጠቅላላውን ነው የቀየረው። የተማሪና የአስተማሪ ግንኙነትን ሙሉ በሙሉ ነው የቀየረው። ለገዛኝ የተለየ ለተፈሪ አይደለም ነው የምልህ። ያስተማራቸው ተማሪዎችን ሁሉ አግኝተ በዛ በአስተማሪነት ደመኑ በሙሉ በተለያየ መንገድ ሊነግሩ ይችላሉ እንጂ እውነቱ ይሄ ነው። የደበበ እና ግንኙነቱ ምልህ ሰው አፍቃሪ ነበር። ደበበ በጣም ሰው ይወዳል። የሚወዳቸው ጓደኞችም ነበሩት ሊዘልቅ አልቻለም። ምክንያቱም ከስነ ጽሑፍ ጋር በፍቅር የወደቀ ሰው ነበረ እና እሱ ላይ እንቅፋት የሚሆንበት ነገር ከመጣ እንትን አይልም ልቶ ይገድዳል። በጣም የሚወዳቸው ጓደኞች ቤቱ መጥተው ወሬ ምናምን የሚያወሩትን ጓደኞቹን ቤቱ ከገባ በኋላ ደበበ የለም በሉ ነው የሚላቸው ለቤተሰቦቹ ከእናቱ ጋር ነው የኖረው። እንግዲህ እስኪሞት ድረስ ደበበ እና ደበበ የለም ብሎ ነው የሚመልሳቸው። ጊዜን አላጥፋ ቶሎ ቶሎ መስራት አለብኝ እያለ ይደክም የነበረ ሰው እና ወደ መጨረሻ ላይ ተስፋ ይቆርጥ እና ምን አተረፍኩ ምናምን ወደ ማለት ይሄደ ነበረ። ያተረፈውን ሬ አሁን ቢያየው እንዴት ጥሩ ነበር የምትለው ነገር ነው። ከተማሪዎቹ ጋር ባለው ባፈራቸው ተማሪዎቹ ማለት ነው። ከዚህ በላይ ብዙ የሚጠና ሰው ነበረ። ደግ ሰው ነበረ። ምናልባት ደግነቱ ያመጣው ይሆናል፣ ይሄን የተማሪና የአስተማሪ ግንኙነት እንዲሰበር ያደረገው። ገዛሀኝ ግሩም አድርገህ ገልጸኸዋል። መምህራችሁን ምሳሌነት የሚተንም ስለ ነጻነት ስለ ቅርበቱ ያሉትን ጠባዩንም አካፍለናል። ተፈሪ ተራያንተ ነው። ቀደም ባሉት ሁለቱም ጥያቄዎች ላይ ሀሳብ ከሰነዘርክ የመጨረሻ ጥያቄ ወረውርላችኋለሁ። አንድም ገዛሃኝ በበቂ አልተጠናም። እንደውም እንደ ስራው እንደ ማንነቱ ብሏል። ነገር ግን ደግሞ በአንድ በኩል የተለያዩ መድረኮች ላይ ዛሬም ድረስ የሚነሳ መሆኑ ቅድም ያነሳቸዋቸው ምክንያቶች ሊሆኑ መቻላቸውን ከግምት አስገብቼ መታየቱን ነው በዋቢነት የጠቀስኩት። ገና መጠናት ያለበት ነው። ስራዎቹም መውጣት አለባቸው፣ ያልታተሙትም መታየት አለባቸው ጭምር ነው ያለን። ገዛሀኝ አንተስ ምን ትላለህ? ገዛሀኝ በጣም ብዙ ስሜቶች የሚቆሰቁሱ ነገሮች ነው ያነሳው ብዙ ነገሮች ናቸው ወደ ህሊና የመጡት እና ደበበ አንዱ ልክ ቋንቋውን በባህላገር ንሳና እንደበታችን ያጨቀይም እሚል ቃል አለው አሁን የብርሃን ፍቅር መግቢያ ላይ የስነ ጽሁፍ ቋንቋውን የአሪስቶክራቶቹን አይነት ሳይሆን የመሳፍንት እንኳን የምትለው የተራውን የባህላገሩን ቋንቋ የመናገር ይህ እንግዲህ ከፍልስፍናው ጋር ተያይዞ ሊታይ የሚችል ነገር ይመስለኛል። እንደሱ እንደሆን ሁሉ የእሱ አስተማሪዎች ምናልባት ገዛኸኝ ሊያግዘኝ ይችላል። አንድ ጊዜ ስለ ዶክተር ዮናስ ጋር የተያያዘ ታሪክ አንስቶልናል። የተሻለ ትውስጥ አሁን የማምነው ገዛኸኝ ነው እና ገዛኸኝ በኋላ ሊነጻው ይችላል። ዮሐንስ ያስተማሩ አይመስለኝ። ጠይቀነዋል ይመስለኛል፣ አላስተማረኝም ብሎናል። እና እነ ዮናስን ትንሽ እነሱ በኋላ ለምታየው አይነት የህይወት ከተማሪዎቹ ጋር ለነበረው ግንኙነት መሰረት የሰጠው ይመስለኛል። ቅድም ካልኩ ከፍልስፍናው በተጨማሪ ከዚህ ጋር ስም አልጠቅስም፣ ግን በገዛኸኝ ያስታውሰዋል። አሁን ሳውራ አንድ አስተማሪያችን የመንግስትን ባለስልጣን የነበረ ቀደም ሲል ወደ ደበበጋ መጣ። ደበበጋ ሲመጣ ምናልባት ዝምድናም ነገር የራቅ ያለን ዝምድና ሳይኖራቸው አይቀርም እና ደስ አይለውም እና ምናልባት ብሎ ልዋለን ወደ ሳሎን ሳሎን በር አለ ወደ ኮሪደሩን አልፈ ስትሄድ እና ወደ ቤተ መጽሐፍት ስትሄድ ዘውትር ቤተ መጽሐፍት ውስጥ ነው ያለው እና ሳሎን ገብተን ጠበቅ ነው እና በፍጥነት እሱን ሸኝቶ እኛ ተመልሰን ገባል። አሁን እዚህ ውስጥ የሚነግርህ ነገር አለ። ደበበ በተማሪነት በተማሪ ቅድም ባለፈው ጊዜ ስንወያይ ለመስታወት ከተማሪዎቹ ጋር ያለው ግንኙነት በጣም እንትን ነው። መምህርና ተማሪ ሆነን እንድንቀጥል ማስተማርም ለእሱ የህይወቱ ተልእኮ አድርጎ የያዘው ነው ይመስለኝ። ህይወቱን ስታይ፣ ቤትን ስታይ ከምህርት እና ከምርምር ከኪነ ጥበብ ውጪ ቤት ውስጥ ሌላ ህይወት እንደሌለ ትረዳለህ፣ ቤቱን በማየት ብቻ እና ከመኝታ ክፍሉ አጠገብ ያሉ ግርጌው ራስጌው ሳሎኑ ምናልባት አንድ ጊታር ግድግዳ ላይ ሁልጊዜ ጊዜ ወደ ላይብረሪው ወደ ቤተ መጽሐፍት ስትሄድ ሁል ጊዜ የምታየው አለው የሚል በተማሪዎቹ መካከል ድንበርና የሃይራርኪካል የምትለው አንዳንዴ በተማሪና በመምህር መካከል ያለው ግንኙነት የጌታና የሎሌ እስኪመስል ድረስ ይባላል። የጌታና የሎሌ አይነት አዎ፣ በእሱ አይነት መንገድ አይደለም። ሁለተኛ ልክ ገዛኸኝ እንዳነሳው አንድ ቀን እኔ በገዛኸኝና በሌሎች ጓደኞቼ ጉትጎታም ነው የተመረኩት እና ጥናቱ እስከገባኝ በኋላ እኔ የሬዲዮ ተውኔት ላይ ነው የሰራሁት የመመረቂያ ጽሑፌን እና እንደገና መማር ሆነብኝ። አሁን ነው መማር የጀመርኩት ወደሚል ስሜት ውስጥ አያስገባኝም፣ እና እቆያለሁ እያልኩት ነበር። እንደውም ዛኝ ነው በጣም ገፋፍቶ እንድመረቅ ነው ያደረገኝ። ሱ ሳኪሎ መስኮት የሚከፈትበት ነው። ድንገት ሳታስ ሰበር ዜና ይዤ ነው። ልክ የዛሬ ሀያ ሶስት ዓመት በዛሬዋ ቀን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ኢሄድሪ ፕሬዚደንት ኮሎኔል መንግስቱ ኃይለ ማርያም ከአገር ወጡ። የሽግግር መንግስቱ ፕሬዚደንት አቶ መለስ ዜናዊ አዲስ አበባ ገቡ። የዛሬ ሀያ ሶስት ዓመት ጠቅላይ ሚኒስትር ተስፋዬ ዲንቃ ቀደም ሲል ለስብሰባ ወደ ውጭ ሀገር ሄደው በዚያው ቀሩ። የሽግግር መንግስቱ ጠቅላይ ሚኒስትር ታምራት ላይኔ አዲስ አበባ ገቡ። የዛሬ ሀያ ሶስት አመት ኢትዮጵያ የባህር ወደብ ነበራት። ዛሬ የደረቅ ወደብ ባለቤት ናት። የዛሬ ሀያ ሶስት አመት ፓትርያርክ መርቆሪዎስ ተሰደዱ። ፓትርያርክ ጳውሎስ አገር ቤት ገቡ። ትልቁና ዋናው የዛሬ ሀያ ሶስት አመት ኤርትራና ኢትዮጵያ አንድ ሀገር ነበሩ። አሁንም የዛሬ ሀያ ሶስት አመት ከሀገር የወጡት መንግስቱ ሀይለ ማርያም በሰባ አንድ አመት እድሜ ላይ ሲገኙ በህይወት አሉ። የዛሬ ሀያ ሶስት አመት ደርግን አሸንፈው አዲስ አበባ በመግባት የሰኔውን ኮንፈረንስ የመሩትና አገሪቱን በጠቅላይ ሚኒስትርነት ያገለገሉት መለስ ዜናዊ በህይወት የሉ የዛሬ ሀያ ሶስት አመት ስደተኛው ፓትርያርክ ከሀገር ወጥተው አሁንም በሕይወት ሲኖሩ የዛሬ ሀያ ሶስት አመት አገር ቤት የገቡት አቡነ ጳውሎስ ደግሞ በሕይወት ያሉ። የዛሬ ሀያ ሶስት አመት ኢሰፓ ፈረሰ። ግንቦት ሀያ ሺህ ዘጠኝ መቶ ሰማኒያ ሶስት አመተ ምሕረት ደግሞ ኢህአዴግ ነገሰ። ይኸው ነው። ንጉሴ ነኝ። አድማጮች ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላቸዋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን አሁን የቀረን አይኖች ያዩ ብርሃን የላቸው በልጅነቴ ድሯትቻቸው ልቤ ተሰማው እንገዳ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ22፣ በ25ና በ31 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራም አቀናባሪያችን ብርሃን ኃይሉ ጋር የራዲዮ መጽሔት አዘጋጅ እዚ ሬድዮ ድምፂ ኣሜሪካ እዩ ሬድዮ ድምፂ ኣሜሪካ ቀዳምን ሰንበትን ብሳተላይት